ቀጣዩ የዛሬ መደበኛ ፕሮግራም ዲሞክራሲ በተግባር ነው። ውይይት ከዶክተር መረራ ጉዲና ጋር የትልቁ የተቃዋሚዎች ጥምረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ መሪ ዶክተር መረራ ጉዲና ባለፈው ሳምንት መጨረሻ ዋሽንግተን ዲሲ ውስጥ በሚገኘው ናሽናል ኢንዶመንት ፎር ዲሞክራሲ የዲሞክራሲ ብሔራዊ ቅርስ ወይም ውርስ በሚባለው ተቋም ውስጥ ለተሰበሰቡ ታዳሚዎች አንድ ጥናታዊ ጽሑፍ አቅርበዋል። የዶክተር መረራ ወረቀት ርዕስ የኢትዮጵያ ዲሞክራሲያዊ ሽግግር አንድ እርምጃ ወደፊት፣ ሁለት እርምጃ ወደኋላ የሚል ነው። ዶክተር ምረራ በዚህ ጽሑፋቸው ውስጥ ያለፉት 23 የኢሕአዴግ ዓመታት በሶስት ዋና ዋና መንገዶች አልተሳኩ ነበሩ ብለዋል። በ23ቱ ዓመታት መጀመሪያ ላይ የተነሱት ስሉስ ቃላት ጎሳን መሠረት ያደረገ ፌዴራላዊ ስርዓት፣ ብዝሃ ፓርቲ ዲሞክራሲና የነፃ ገበያ ምጣኔ ሀብት አልተከበሩም፣ የከሸፉ ቃላት ሆነዋል ብለዋል። የዶክተር ምረራ ሰፊ ትንታኔ ከጊዜያዊ መንግስቱ ምስረታ የሰኔ 24 1983 ዓ ም የአፍሪካ አዳራሽ ጉባኤና የሽግግሩ ወቅት ቻርተር ተነስቶ ህገ መንግስቱን በማርቀቅ ሂደት በሕገ መንግሥቱ ምንነትና ህልውና አቆራርጦ እስከ ዘንድሮ እውነታዎች የሚዘልቅ ነው። በውስጡ የምርጫ ታሪኮችንም ይዟል። ዶክተር ምረራን ትናንት ስቱዲዮያችን ጋብዣ አነጋግሬያቸው ነበር። ሰሞኑን የምንመላለስባቸውን ብዙ ነጥቦች ለአንድ ሰዓት በዘለቀ ውይይታችን አንስተናል። መቼም ከፊታችን ብሔራዊ ምርጫ አለ በሚል ለዛሬ ከዚያው ጉዳይ ልጀምር። ኢህአደግ የሚሸነፍ ድርጅት ነው ብለው ያምናሉ ዶክተር ምረራ? ኢህአደግ ይሸነፋል፣ በአንድ ወር ስራ ያ ቃል ማለት ነው። ሚዲያን ከለቀቀ፣ የህግ በላይነትን ካከበረ፣ ነጻና ገለልተኛ ምርጫ ቦርድ እንዲኖር ካደረገ፣ በህገ መንግሥቱም እንዳስቀመጠው ወይም ዓለም አቀፍ ተሞክሮም እንደሚያሳዩ ያንን ካደረገ ኢህአደግ በአንድ ወር ስራ ኢህአዴግ በአደባባይ በጠራ ፀሐይ ይሸነፋል። እነዚህን ሁኔታዎች ስልጣን ላይ ያለው ፓርቲ ከፈቀደ እና የህግ የበላይነትን ካከበረ የሚጠይቁትን ሁሉ ካሟላ ለምን ይሸነፋል ብለው ያስባሉ? ለምን መሸነፍስ አለበት ብለው ያስባሉ? ዲሞክራሲያዊ ከሆነ ማለት ነው ያ ፓርቲ እሱ እሱ ቆ እኛም ለምሳሌ በዲሞክራሲያዊ ጨዋታ የኢትዮጵያ ህዝብ ኢህአዴግን ፈልጌ ወድጄ መድጫ አለው ካለ እያጭበረበረ እንዳይገዛ ነው እንጂ በዛንቴ በምትለው መንገድማ መቶ አመት ሊገዛ ይችላል። እኔ እያልኩ ያለው አሁን ባለው ስራ ኢህአዴግ ላሉ 23 ዓመታት ከኢትዮጵያ ህዝብ ጋር ኖረዋል። ህዝብና ኢህአዴግ እኮ ይታዋወቃሉ። ኢህአዴግ እኮ የሚፈራው እሱ ነው። ተቃዋሚ ነው እንጂ ለወደፊቱ በሚገባው ቃል የሚፈተነው ገዩ ፓርቲ ግን በሰራው ስራ ነው የሚፈተነው። ስለዚህ ኢህአዴግ በሰራው ስራ ከኢትዮጵያ ህዝብ ጋር ተለያይቷል። ኢህአዴግም ያውቃል ይሄን ጫዋታ። አሁን እንኳን ባለበት የኢህአዴግ አባል ነው የሚባለው እንኳ ከልቡ አባል ያልሆነበት ዘመን መጥቷል ማለት ነው። እንግዲህ ስለ ምርጫው ዶክተር ምረራ ምን ያስባሉ? ይህ ምርጫን ጊዜ እሱ የወደ ተቃዋሚዎች የቤት ስራ ነው የምንመጣው ብዙ ጊዜ ደጋግሜ ተናግራለሁ። ፖለቲካ እስከሚገባኝ ድረስ ተናግራለሁ ማለት ነው። የኢትዮጵያ ተቃዋሚዎች በጊዜ ጠንካራ ትብብር ካልፈጠሩ፣ ጠንካራ ህብረት ካልፈጠሩ፣ በአንድ ላይ ሆኖ ኢህአዴግን ለመግፋት ጥረት ውስጥ ካልገቡ የሚመጣ ምርጫ ቅርጫ እንኳን የሚሆን አይመስለኝም። ይህንን የኢትዮጵያ ተቃዋሚዎች ዛሬ ነገ ሳይሉ ደጋግሞ ማሰብ ያለባቸው ዋና ጉዳይ ይሄ ነው። አንድ ቡድን ሁለት ቡድን ሶስት ቡድን ኢህአዴግን ተበታትኖ ያሸንፋል የሚለው ህልም ነው። ኢህአዴግ የሀገሪቷን ሀብት ሙሉ በሙሉ ተቆጣጥረዋል። ያንን ይጠቀማል። ጠመንጃውን፣ ወታደራዊና ደህንነት ኃይሉን ይጠቀማል። ስልጣኑን ደግሞ ይጠቀማል። ይህን ሁሉ ይዞ ነው። ይሄንን ለመግፋት የኢትዮጵያ ተቃዋሚዎች ጊዜ ሳይወስዱ ውሎ ሳያድሩ ወደ አንድነት የመምጣቱ ተባብሮ ኢህአዴግን የመግፋቱ አንድ ጠንካራ አማራጭ የመፍጠሩ ጥያቄ ወሳኝ ነው። ከመድረክ ለምሳሌ የወጡትንም ውስጥ ያሉትንም እኔ አደራ የሚለው የማይሆን ጨዋታ ተጫውተን የማይሆን ውርደት እንዳይገጥመን ከዛሬ ይሁኑ ማሰላሰል አለባቸው። አንድ ቡድን ሁለት ቡድን ይሄ ምን እንዲህ ያደርጋል ብሎ ኢትዮጵያ ውስጥ የሚታሰብበት ደረጃ አይደለም። ኢህአዴግን ጉልበት ሰብረን ማሸነፍ የምንችለው የኢትዮጵያ ህዝቦች ከዳር እስከ ዳር ተቃዋሚዎች ተባብሮ እየመሩኝ ነው ልዩነቶቻቸውን አቻችሎ እየመሩን ነው፣ ልዩነቶቻቸውን አጥቦ አማራጭ እየፈጠሩ ነው ብሎ ከኛ ጎን መሰለፍ አለበት። ዓለም አቀፍ ማህበረሰቡም ተቃዋሚዎች ኢህአዴግን ከስልጣን አውርዶ መምራት ይችላሉ፣ ሀገር መምራት ይችላሉ፣ ማስተዳደር ይችላሉ፣ የኢትዮጵያ ህዝብ ድጋፍ አላቸው ብሎ እንዲያምን ለማድረግ ውሎ ሳድሩ ተቃዋሚዎች ይህን ቤት ስራ ካልሰሩ የሚመጣው ምርጫ ቅድም እንዳልኩኝ ቅርጫ ደረጃ እንኳን የሚደርስ አይመስለኝ አሁን ለመሆኑ የኢትዮጵያ ተቃዋሚ ፖለቲካ ፓርቲዎች ተፈጥሮ እርሱ ያሉትን እንዲያሟሉ ይፈቅድላቸዋል? እንዲተባበሩ አብረው እንዲሆኑ የሚያደርጋቸው ተፈጥሮ አላቸው እሱ ነው። እኔም እኔም እንግዲህ ደጋግሜም የምንሰራቸውና የምንናገራቸው ነገሮች እኛም ጋር እየተጋጨ የሚያስቸግረን እሱ ላይ ነው። አንዳንድ ጊዜ ለምን የምንከፋፈልም ግራ ይገባኛል። እዛ የአሜሪካኖቹ ስብሰባ ላይ ያቀረብኩት ምንድን ነው? ተቃዋሚዎች ህብረት የመፍጠርና የማፍረስ ልምዳቸው በጣም የሰፋ ነው። የመፍጠሪም የማፍረስም። ዋናው ጉዳይ ግን ህብረትን የማቆየት የአንድ ዓመት የሁለት ዓመት ብቻ ሳይሆን ሀገሪን ለማስተዳደር የሚችል ለመምራት የሚችል ህብረት ለማድረግ ልዩነት ይኖራቸዋል። ምንም ጥይቅ የተወሰዱ ጥቃቅንም ሆነ ትላልቅ የፖሊሲ ልዩነቶች ቢኖራቸውም እንኳ ዋናው ጉዳይ አይሁን ዲሞክራሲያዊ ስርዓትን በኢትዮጵያ ውስጥ የመፍጠር ነው ዋና ጉዳይ። የኢትዮጵያ ህዝቦችን የመታደግ ጉዳይ ነው ዋና ጉዳይ። ተባብሮ የኢትዮጵያ ህዝብን ከአፈና ስርዓት ነጻ የማውጣት ጉዳይ ነው። እዛ ላይ ለአንድ የሽግር ዘመን አምስት ዓመት ሊሆን ይችላል ምን ሊሆን ይችላል፣ ተባብሮ ያንን ዲሞክራሲያዊ ስርዓቱን የማይገነቡበት ምክንያት የለም። ከአምስት ዓመት በኋላ እኮ ማንም በራሱ ፖሊሲ ለብቻ ሊወዳደር ይችላል። ብዙ ሀገሮች አድርጓል። ዋናው ግን መሰረታዊ የሆነ ነገሮች ላይ ተስማምቶ የሽግግር ስርዓቱን ወደ ዲሞክራሲ የምናደርገውን የተሳካ ሽግግር ለማድረግ የማንተባበርበት ምንም ምክንያት የለን። የፈለገው ልዩነት ቢኖረን የተሳካ ለዲሞክራሲ የሚደረገውን ሽግግር ኢህአደግ ለምሳሌ ለሀያ ሦስት አመታት የመራው ያልተሳካ ሽግግር ነው ያልተሳካ ሽግግር ነው። ለምን ብቻውን እመራለሁ አለ። ብቻውን ሁሉንም ፈላጭ ቆራጭ ይሆናለሁ አለ። ይህን ሰራዊት ስለያዝኩ የፈለግከውን ማድረግ ይችላሉ አለ። የህዝብ ሀብት ስለተቆጣጠርኩ የፈለግከውን ሊያደርግ ይችላሉ አለ። ማድረግ አልቻለ። ሁለት ነገር አለኩ። መጀመሪያ ኢህአዴግን ከሰልጣን ለማውረድ የኢትዮጵያ ህዝብ ጉልበት አስተባብሬን መምራት አለብን። ካወረን በኋላም ደግሞ አገር ለማስተዳደር ያስፈልጋል። ሁለቱንም ነው ተባብረን ዲሞክራሲያዊ ስርአትን የተስተካከለ ዲሞክራሲያዊ ስርአትን የተሳካ ዲሞክራሲያዊ ስርአትን ካልፈጠን ከዛ በኋላ ያለው ማንም ፓርቲ የኢትዮጵያ ህዝብ ይሁንታ ካገኘ የኢትዮጵያ አብዛኛውን የኢትዮጵያ ህዝብ ድምፅ ካገኘ የማይገዛበት እንዲገዛ ደግሞ ስምምነት ማድረግ አለብን። ይሄ አጉል እኔ ይበልጣለሁ ይሄ ፓርቲ ከዛኛው ፓርቲ መምለጥ አለበት ብሎ ተቃዋሚዎች የገፉበት መንገድ በጣም አደገኛ መንገድ ነው፣ የሚያዋጣ መንገድ አይደለም። ተቃዋሚ ጓደኞችን ከሀገር ውስጥ ሀገር ውጭ አደራ የሚለው ደጋግማችሁ አስቡበት። አንድ አመት እጅግ በጣም አጭር ጊዜ ነው። ደጋግማችሁ አስቡበት። ይሄ የሚመጣው ድልም ዘጠና ሰባትም ሁለት ሆነን ገብተን ችግር ውስጥ እንደገባን ያገኘውን ድል እንኳን ማጣጣም እንዳልቻል አሁን ደግሞ የባሰ እንደ ሁለት ሺህ ሁለት ኢህአዴግ የባሰ ቀልድ ውስጥ እንዳይገባ ጨዋታ ውስጥ እንዳይገባ እናንተ በገዛ እጃችሁ ይበላችሁ እንኳን የኢትዮጵያ ሕዝብ እንዳይለን የመከፋፈል ፖለቲካን ማቆም አለብን። ያንን ካላቀውምኒ ግን ይሄ የምናደርጎ የብቻ ሩጫ በምንም መንገድ ከአስር ወር በኋላ እናያለን ኢህአዴግን ከስልጣን ለማውረድ የሚችል ኃይል መሆን አንችልም። ጨዋታው እዛ ላይ ነው። የተቃዋሚዎች ጨዋታ ማሰር አለብን። መነጋገር አለብን። የግዳችን ጨክነን መስማማት አለብን። እዛ ላይ በዚህ አይነት ጫዋታችን ብናገኘው ውጤት በግልጽ ይታያል። ስለዚህ ዛሬ ነገ ሳንል ልዩነቶቻችን አቻችለን ጠንካራ ህብረቶች ወይም ጠንካራ ቅርጅቶችን እንደ መድረክ አይነቱን አጠናክረን ከመቀጠል ውጪ አማራጭ የለንም። ኢህአዴግን ከስልጣን ለመውረድም ከስልጣን አውርደንም ሀገር ለመምራትና ለማስተዳደር የግድ ጠንካራ መድረክ ያስፈልጋል። እንደዛ ከዛ አይነት ጠንካራ መድረክ እየሸሸን ኢህአዴግን ከስልጣን እናወርዳለን የሚለው ቀልድ ነው፣ ወይም ፖለቲካ ያልገባቸው ኃይሎች የሚገፉበት የጅል መንገድ ነው። ይህን መነጋገር አለብን። በተለይ መቻቻል የሚባለው ፖለቲካ አሁኑኑ ካላመጣን ወደ ሱማሊያም ወደ ሩዋንዳም የመሄዱ እድል በጣም ሰፊ ነው። በዚህ አጋጣሚ ጓደኞቼን የሚመክረው ደጋግማችሁ አስቡበት፣ የሞኝ ሩጫ ውስጥ እንዳንገባ የሚል መልእክት አለኝ። ዶክተር መረራ አሁን የስልጣን ክፍተት ኢትዮጵያ ውስጥ ቢፈጠር በምንም ምክንያት ይሁን ኢህአዴግን ተክቶ መሙላት የሚችል ኃይል አለ ብለው ያምናሉ? አለም የለምም አሁን የምንገፋበት መንገድ ከሆነ ችግር አለ። አሁን ባለው ሁኔታ ነው። አሁን ዛሬ ችግር ቢፈጠር ኢትዮጵያ ውስጥ የስልጣን ችግር በህዝብ ድጋፍ በህዝብ ድጋፍ የተወሰኑ ኃይሎች አሉ። ምንም ጥያቄ የለ። መድረክ አለ እና አንድነት እንደመላ ኢትዮጵያ አሉ፣ የተወሰነ የህዝብ ድጋፍ ያላቸው። እነዚህም ቢሆኑ ደጋግሜ የሚለው እሱ ነው። እነዚህም ቢሆኑ ወደ ሰፊ ህብረት ካልሄዱ፣ ጨዋታው ምንጊዜም ሊበላሽ የሚችል ነው። ዝም ብሎ ዝም ብሎ እኮ አይደለም ሀገሬን የምትመራው ዝም ብሎ አይደለም። በራሲ ህልምን ብቻ አይደለም የሁሉን ህልሞችን አሰባስበ አቻች ላይ ካልመራ በስተቀር የሩዋንዳና በሶማሊያ ኮ የተፈጠረው እኮ ይሄ ነው። እመራለሁ ህዝቡን የሚለው እሊት መስማማት አልቻለ ወደ ነው ሄደው ወደ እልቂት ነው ሄደው እና እሱ ነው። አንዱም ምንጊዜም ቢሆን ሁላችንም ማሰብ አለብን በጊዜ የቤትን ስራ የቤት ስራህን ካልሰራ አደጋው በጣም ሰፊ ነው። እሱ ላይ ነው አሁንም ቢሆን ደጋግሞ ሁሉም ማሰብ ያለበት። በዚህ በመጪው ምርጫ ዶክተር መረራ ትሳተፋላችሁ? እርስዎ የትልቁ መድረክ መሪ ኖት፣ በዛ ላይ የኦሮሞ ፌዴራሊስት ኮንግረስ መሪ ኖት። እርግጠኛ አይደለው፣ ኢህአዴግ በዚህና በሚመጣ ምርጫ መካከል ተደራድሮ የጨዋታ ሜዳውን ካላስተካከለ ምርጫው ቅርጫ እንኳን ሊሆን የሚችልበት ሁኔታ አይደለም። እንደ ሁለት ሺ ሁለቱ አይነት ቀልድ ውስጥ ተመልሰው መግባት አስቸጋሪ ይመስለኛል። ግን ጊዜው ሲደርስ እንወስናለን። ከአሁኑ መቶ በመቶ እንገባለን፣ መቶ በመቶ አንገባም ሳይሆን ሁል ጊዜ እንደምናደርገው ስንቃረብ ያሉትን ሁኔታዎችን ገምግሜን የፖለቲካ ትርፍ የምናገኝበት ከሆነ እንገፋለን። አለበዛ ግን ምርጫው እንኳን የማይሆንበት ሁኔታ የኢህአዴግ መሸፈኛ ሆነን የምንገባበት ሁኔታ የሚኖር አይመስለኝም። በኢትዮጵያ የምርጫ ሕግ መሰረት አንድ የፖለቲካ ፓርቲ ለሁለት ተከታታይ ምርጫዎች ካልተሳተፈ ፍቃዱ ይሰረዛል። እናንተ ደግሞ ያለፈውን አልተሳትፋችሁም ነው? ተሳትፈን ሁለት ሺህ ሁለት ተሳትፍናል። የወረዳና የወረዳ ምክር ቤቶች የሁለት በህጋቸው እርግጠኛ አይደለሁም። ብሔራዊ ምርጫ ነው እሱም ያንን ያካትቱ አካትቱ እርግጠኛ አይደለሁም። ዋና ጉዳይ ግን ዝም ብለን በዛ ብቻ ተጎትቶ መግባቱ ያስቸግራል። ዞሮ ዞሮ ግን ህጉ የሚከላክል አይመስልኝ። ዶክተር መረራ የኢትዮጵያ የወደፊት እጣዋ ምንድን ነው ብሎ ያስባሉ? ዶክተር መረራ ለዚህ ጥያቄ መልስ ለመስጠት አልተጣደፉም፣ ግን የሚመስላቸውን ተናግረዋል። ለትግራይ ለአማራና ለኦሮሞ ልሂቃን ሲሉ ያስተላለፏቸው መልእክቶች አሉ ስንመለስ እነርሱንና ሌሎችም ሐሳቦቻቸውን እንሰማለን። ለዛሬ ጤና ይስጥልን።